ለህወሓት የኢኮኖሚ ምንጭ በመሆን ሲያገለግሉ ነበሩ ያላቸውን አንድ መቶ አስራ ሰባት የንግድ ድርጅቶችና መኖሪያ ቤቶችን መዝጋቱን የፌዴራል ፖሊስ አስታወቀ። ፖሊስ እርምጃውን የወሰደው በማስረጃ ላይ ተመስርቶ በፍርድ ቤት ትዕዛዝ መሆኑን የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ጉዳዮች ዳይሬክተር ጄላን አብዲ ለቪኦኤ ገልጸዋል። የንግድ ድርጅቶቻቸውን የመዝጋት እርምጃ ማንነትን መሠረት ያደረገ እንደሆነ የተለያዩ አካላት ቢገልጹም አቶ ጄላን ይህንን ውንጀላ ውድቅ አድርገዋል። ፖሊስ ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ለህወሓት የጦር መሳሪያ ግዢ እንዲውል በማድረግ ላይ ይገኛሉ ያላቸውን በውጭ ሀገራት የሚገኙ ግለሰቦች በቁጥጥር ስር ለማዋል ከዓለም አቀፉ የፖሊስ ድርጅት ኢንተርፖል ጋር እየሰራ እንደሆነም ገልጿል። ኬኔዲ አባተ ተጨማሪ ዘገባ ያስደምጠናል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ትናንት ባወጣው መግለጫ ከፋይናንስ ደህንነት መረጃ ማዕከል ጋር በመተባበር በአዲስ አበባና በአንዳንድ የክልል ከተሞች ባካሄደው የተቀናጀ ኦፕሬሽን የሽብር ቡድን ላለው ህወሓት የኢኮኖሚ ምንጭ በመሆን ሲያገለግሉ ነበሩ ያላቸው 117 የንግድ ድርጅቶችና መኖሪያ ቤቶች ላይ ህጋዊ እርምጃ መውሰዱን አስታውቋል። የተለያዩ የሰብአዊ መብት ተቋማት አንዳንድ ምንጮችን ዋቢ በማድረግ በአዲስ አበባና በሌሎች የኢትዮጵያ ከተሞች የንግድ ድርጅቶች የሚ የሚዘጉት ማንነትን መሰረት በማድረግ እንደሆነ ቢገልጹም ለቪኦኤ በጉዳዩ ላይ ማብራሪያ የሰጡት የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ጄላን አብዲ ውንጀላውን ውድቅ አድርገዋል። ፖሊስ እርምጃ የወሰደው በማስረጃ ላይ ተመስርቶ የህወሀት አባላት በሆኑ ግለሰቦች ተቋማት ላይ በፍርድ ቤት ትዕዛዝ እንደሆነም ገልጸዋል። ፍርድ ቤት ቀርቦ ከአካባቢ ህግ ከፌዴራል ፖሊስ በጋራ ዘጥተው በተለይም የጁንታ አባላት የሆኑ ተጣርተው ነው እነዚህ እርምጃ የተወሰደው እንጂ፣ ዝም ብሎማ ወይም ደግሞ ምንም ወንጀል ያልሰራ ሰው በዚህ ውስጥ የሌለ ሰው ዝም ብሎ ማካተት ራሱ ሌላ መልሶ ፋይር በሀገር ያደረስ ስለሚያደርግ እዛ ውስጥ አይደለም የሚገባው። በትክክል የአንደኛ ሰውየ የጁንታ አባል ነው ወይም የተሰራው ድርጅት የማን ነው ማንነቱ ይጣራል። አለ የሁሉም ድርጅት ማንነቱ ማንነት የሌለው ቤት የለም ወይም ደግሞ ድርጅት የንግድ ድርጅት የለም። ከዛ አንጻር እነሱ የጁንታ አባላት መሆናቸው በትክክል ተጣርቶ በሀገር ክህደት ወንጀል የተከሰሱት እዚህ ውስጥ ያሉበት ነው እንጂ ፖለቲካሊ አይደለም ነው። በሌላ አባባል የእርምጃው ዋና ዓላማ የህወሀትን የገንዘብ ምንጭ ማድረግ እንደሆነም ነው አቶ ጄላን የተናገሩት። አሁን ለምሳሌ ቪሲ ላይ የነበሩት ቶ ዘርአይ አለ። ለምሳሌ እሱ ለምሳሌ በመንግስት ደመወዝ ቢተዳደር ነው። አንተም ታውቀዋለህ፣ እኛም እናውቀዋለን። ከዛ ብሮድካስት ባለስልጣን ነበረ፣ ግን ጋምቤላ ላይ ድርጅት ነበረው። እሱ ነጋዴ አይደለም፣ መንግስት ሰራተኛ ነው። እንደዚህ አይነቶቹ ለምሳሌ አሁን ዞሮ በመንግስት ላይ በዛ በሚገኘው ትርፍ እንደገና ጦር መሳሪያ ተገዝቶ ህዝብና ሀገር ላይ ጉዳት እያደረሰ ስለሆነ ምንጩ መምከን አለበት፣ ምንጩ መድረቅ አለበት። በተጨማሪም ህወሓት በስልጣን ላይ በነበረበት ወቅት የዘረጋቸውን ኔትወርኮች በመጠቀም ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ገንዘቡን የጦር መሳሪያ ግዢ ለመፈጸም እንደሚጠቀምበት የፌዴራል ፖሊስ ከፋይናንስ ደህንነት መረጃ ማዕከል ጋር በሀገር ውስጥና በውጭ ሀገር ባካሄደው የረዥም ጊዜ ጥናት ማረጋገጡን ይፋ አድርጓል። በዚህ ኔትወርክ ውስጥ ታቅፈዋል ያላቸውን በዩናይትድ ስቴትስ፣ በፈረንሳይ፣ በተባበሩት አረብ ኤምሬቶች፣ በእስራኤል እና በደቡብ አፍሪካ የሚገኙ 14 ግለሰቦችም ፖሊስ ኮሚሽኑ በመግለጫው አካቷል። የኮሚሽኑ የኮሚኒኬሽን ዳይሬክተር ጄላን አብዲ ለህወሓት የውጭ ምንዛሪ ምንጭ ከመሆን ባለፈ የዶላር ዋጋ እንዲጨምር በማድረግ በኢኮኖሚው ላይ አሉታዊ ተጽዕኖ ለማሳደር እየተንቀሳቀሱ ነው ያሏቸውን እነዚህን ግለሰቦች በህግ ተጠያቂ ለማድረግ ጥረት ተጀምሯል ብለዋል። እነዚህ በተለያዩ ሀገሮች ላይ ሆኖ አሁንም ያንን መስመር የለመዱትን መስመር ተጠቅመው ዶላርን በውድ ዋጋ እንዲሸጥ በማድረግ ወደ ሀገሪቷ እንዳይገባ በማድረግ እዛው ውጭ ሀገር ያሉት ደግሞ ውጭ ሀገር ውስጥ በማስቀረት በጥቁር ገበያ ዶላር እንዲሸጥ በማድረግና በአዋላ አማካኝነት ዶላር ዋጋው እንዲጨምር የማድረግ ስራ የኢኮኖሚ አሻጥር ሲሰሩ እንደነበረ ጥቆማ ከህዝብ የመጣ ነው። በዚህ መሰረት እየተጣራ ጉዳያቸው በህግ አግባብ ተጠያቂ የሚሆኑበት ነው። ግለሰቦቹን ከያሉበት ሀገር በቁጥጥር ስር ለማዋል የፌዴራል ፖሊስ ከዓለም አቀፉ የፖሊስ ድርጅት ኢንተርፖል ጋር እየሰራ እንደሆነም ከዚህ ቀደም የነበሩ ልምዶችን በመጥቀስ አቶ ጄላን ተናግረዋል። ከዚህ በፊትም በተለያዩ ወንጀሎች በተለይም በሀገር አቀፍ ደረጃ ወንጀል ሰርተው ወደ ውጭ የሄዱትንም ወደ ሀገር ተመልሰው እንዲጠየቁ ያደረገበት ሁኔታ አለ። ከኛ ጋር ስምምነት ካላቸው ሀገሮች ጋር በሆኑ ይሰራሉ። ስለዚህ አሁንም ዝርዝር እንሰጣቸዋለን ካሉበት ሀገር ተጠያቂ እንዲሆኑ ነው። ወንጀሉ ዋናው ምንድን ነው? ተጨባጭ የሰሩትን ወንጀል መለሱ በዝርዝር መራፍ ነው፣ ከነፎቶግራፋቸው ሽብርተኝነትን መርዳት የትም ሀገር መተባበር ስላለበት ሁሉም ሀገር ነው አንዱ። አንዱ የኢንተርፖል ደግሞ ከኛ ጋር ስምነት ስላለው በዚህ መሰረት ይዞ ወደ ሀገር ሊያቀርብልን ይችላል ማለት ነው። ባለፈውም አሁን ለምሳሌ ከጎረቤት ጅቡቲም ይዞ የሚመጡ የተደረገበት ሁኔታ ምናልባት ከፖለቲካ ጋር ሊያያይዙት አይችሉም። ከወንጀሉ ጋር እንጂ ከፖለቲካ ጋር ይሄ እኮ ከሽብርተኝነት ጋር የተያያዘ ነው። አንዱ ከአዲስ አበባ እስከ ተለያዩ የኢትዮጵያ ጠረፋማ አካባቢዎች በተዘረጉ ኔትወርኮች በሕገወጥ የዶላር ዝውውር ተሰማርተዋል ያላቸውን ስድስት ድርጅቶች በቁጥጥር ስር ማዋሉን ፖሊስ በቅርቡ መግለጹም ይታወሳል። ሕወሓት በበኩሉ ከዚህ ቀደም በተደጋጋሚ ባወጣቸው መግለጫዎች በትግራይ ብሔር ተወላጆች ላይ ማንነትን መሰረት በማድረግ እስራትና ሌሎች በደሎች እንደሚፈጸሙ ማስታወቁ የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።